እንደምን አመሻችሁ። የጋቢና ቪ አድማጮች የዛሬ ዕለተ ማክሰኞ ጳጉሜ 3 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ኢትዮጵያውያን ከኅልፈተ ሕይወታቸው በኋላ የአይን ብሌናቸው ለአይን ባንክ እንዲሰጥ ቃል እየገቡ መሆኑን የሚጠቁም ዘገባ አለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ ምራሮች የሸዋሳ ሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም፣ ደጋፊዎቹም መጥተው በአይን ባንኩ እኛ ከህልፈታችን በኋላ የአይን ብሌናችን እንመለክታለን፣ በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ ሰላሳ እስከ ጳጉሜ ሆት በነበረው ጊዜ የቃል መግባት ስነስርዓት ነበር። የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ የሆኑትን አቶ ነጋ ደምስ የሚሰማችሁት በምሽቱ እንግዳ አርገናቸዋል። ሁሉም የተሰኘው ሀገር አቀፍ የኮቪድ-19 ምርመራ ዘመቻ መጠናቀቁን አስመልክቶ አናግረናቸዋል። በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል። አመሰግናለሁ ስመኝሽ። ሳይመን ማርክስ የተባለው ለአሜሪካ ድምፅ የሚሠራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ደረሰ፣ ፓስፖርቱንና ተንቀሳቃሽ ስልኩን ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግረዋል። ማርክስ አዲስ አበባ ላይ በአውሮፕላን እንዳይሳፈሩ ከተደረጉት ቢያንስ አራት ጋዜጠኞች አንዱ ነው። በደቡብ አፍሪቃ ወደ 45 ሚሊዮን የሚገመቱ ሰዎች የምግብ ዋስትና እንደማያገኙ የዓለም የምግብ መርሃ ግብር ጠቁሟል። በቂና አቅማቸውን የሚመጥን ተመጣጣኝ ምግብ የማያገኙት ሰዎች ብዛት ካለፈው ዓመት በ10 ከመቶ ከፍ ማለቱን የምግብ መርሃ ግብሩ አክሏል። ለምግብ ዋስትናው እጦቱ ዋና ምክንያት የሆኑት የኮቪድ-19 ወረርሽኝ ክስተት ከአየር ንብረት ለውጥና የበርካታ ሀገሮች ምጣኔ ሀብት በመንገዳገድ ላይ የሚገኝ ከመሆኑ ጋር የተዳመሩ ችግሮች ናቸው ተብሏል። ከሁሉም የተጎዳችው ግን ዚምባብዌ መሆኗ ታውቋል። በሀገሪቱ የምግብ ዋስትና እጦት የገጠማቸው ሰዎች እስከ ታህሳስ ወር ባለው ጊዜ ውስጥ 8.6 ሚሊዮን ይደርሳሉ ተብሎ ይጠበቃል። የሶማሊያ ጤና ሰራተኞች በገለጹት መሠረት በኮቪድ-19 ልንያዝ እንችላለን በሚል ስጋት ወደ ጤና ጣቢያዎችና ወደ ሆስፒታሎች ከመሄድ ብዙዎቹ ስለሚያፈገፍጉ ሶማሊያ ውስጥ ከወሊድ ጋር በተያያዘ የሐኪም ምርመራ የሚያደርጉ እናቶችና የሕፃናት መከተቡ ቁጥር እየቀነሰ ሄዷል። የጤና ሰራተኞች ታዲያ ለነፍሰ ጡር ሴቶችና ለሕፃናት የሚያስፈልገው ሕክምና ካልተደረገ በስተቀር ከኮቪድ-19 በባሰ ለህልፈት በሚዳርጉ የሚዘወተሩ በሽታዎች ሊጠቁ ይችላሉ የሚል ስጋት እንዳላቸው ገልጸዋል። ጋቢና ቪ ሀብታሙን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ስንለፍ የኢትዮጵያ አይን ባንክ የ2012 ዓመተ ምህረት የመጨረሻ ቀናትን ከአይን ብሌን ልገሳ ጋር በተያያዘ ሕዝብን ለማንቀነት እየተጠቀመ ይገኛል። ጥረቱም ተሳክቶ ታዋቂ የፖለቲካ ሰዎችን ጨምሮ በርከት ያሉ ኢትዮጵያውያን ከህልፈተ ሕይወታቸው በኋላ የአይን ብሌናቸው ለባንኩ እንዲሰጥ ቃል እየገቡ ነው። ባንኩ ከሰሞኑ ሌላም መልካም ዜና ሰምቷል። ፒስሪ ለተሰኘው የተጽዕኖ ፈጣሪዎች ሽልማት የመጨረሻዎቹ እጩዎች መካከል አንዱ ሆኗል። ይህ ሽልማት የማህበረሰብ ህይወትን ለማሻሻል ከሚጥሩ ተቋማት መካከል ተለይተው የሚሸለሙበት ሲሆን ዩኒቨርሲቲ ኦፍ ቨርጂኒያና ኮንኮርዲያ የተሰኙት የትምህርት ተቋማት ከአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ዓለም አቀፍ ትብብር ጋር በመቀናጀት የሚያዘጋጁት ነው። በእነዚህና ተያያዥ ጉዳዮች ላይ ሀብታሙ ስዩም ከኢትዮጵያን ባንክ ግንዛቤ ማስጨበጥ አስተባባሪ አቶ ነጋ ደምሴ ጋር ያደረገው ቆይታ የባንኩን አመሰራረትና ተግባራት በማስታወስ ይጀምራል። እንግዲህ አይነ ባንኩ የተቋቋመው በኢትዮጵያ አቆጣጠር በአስራ ዘጠና አምስት ወይም በፈረንጆቹ ሁለት ሺህ ሶስት ነው። ዋና አላማው የተቋቋመበት ምክንያት እንደዚሁ በአገር አቀፍ ጥናት ሲጋሄያት በኢትዮጵያ ውስጥ ከሶስት መቶ ሺህ ሰው በላይ በአይን ብሌን እና ተያዥ ምክንያት አይነ ስውር ሆነው እንደተገኙ ጥናቱ አመላክቷል። ይህ የአይን ብሌን ጠባት አይነ ስውርነት ደግሞ ሊድን የሚችለው ብቸኛው አማራጭ በየትኛውም ዓለም ላይ ከሌላ ሰው በተገኘ የአይን ብሌን ንቅለ ተከላ ሲደረግለት ነው። ይህንን ችግር ያዩ በዘርፉ የሰለጠኑ ባለሙያዎች እና በጊዜ ጉዳዩ ያንገበግባቸው ሰዎች ይሄ አይን ባንክ እንዲቋቋም ኦርቢስ ኢንተርናሽናል የኢትዮጵያ የሚባል አለም አቀፍ አይን ላይ የሚሰራ ኤን ጂ ኦ ነው። አዲስ አበባ ጤና ቢሮ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና ጥበቃ ሚኒስቴር የዛን ጊዜው ወይም የሆኑ የጤና ሚኒስቴር ማለት ነው፣ በጋራ በሶስትዮሽ ስምምነት ነው ይሄ የአይን ባንክ ያቋቋሙት። ስለዚህ ዋና አላማው በአይን ብሌን ጠባሳ ምክንያት አይነ ስውር የሆኑ ሰዎች ከበጎ ለጋሾች በሚገኝ አይን ብሌን ንቅለ ተከላ ተደርጎላቸው መልሰው ብርሃናቸውን እንዲመለስ ለማድረግ ነው። ከዛ ባሻገር ደግሞ የአይን ብሌን ልገሳ ባህል እንዲደብር ሰዎች ከህልፈታቸው በኋላ አይን ብሌናቸውን እንዲለግሱ የግንዛቤ ማስጨበጫ ስራ ለመስራት ነው የአይን ባንኩ በዋናነት የተቋቋመበት ዓላማ። በጊዜው እንግዲህ ባንኩ ስራውን ለመስራት እንዲያስችለው ቀደም ብለው እንደጠቀሱት ነዋሪዎች የአይን ብሌናቸውን እንዲለግሱ የማስተባበር ዘመቻዎችን በተደጋጋሚ ይሰራል። ከሰሞኑም እንግዲህ አዲስ ዘመቻ መጀመሩን ሰምተናል። ዘመቻው ምን ያክል ውጤታማ እየሆነ ነው? እነማንስ የአይን ብሌናቸውን ለመለገስ ተስማሙ የሚለውን እስቲ ባጭሩ ይንገሩን። አይን ባንክ የተለያዩ የግንዛቤ ማስጨበጫ መንገዶችን ቀርጾ ይሰራል። በዋናነት ለጊዜው እየሰራበት ያለው ወጭም የማይጠይቀው በቀላሉ ለብዙ ህዝብም ይደርሳል ብለን የምናስበው በሶሻል ሚዲያዎቻችን ነው። ሁሉም ሶሻል ሚዲያዎች ላይ አለን። የኢትዮጵያ አይን ባንክ ወይ አይ ባንክ ኦፍ ኢትዮጵያ ብሎ በዛ የግንዛቤ ማስጨበጫ ስራ እንሰራለን። ከዛ ባሻገር በታዋቂ ሰዎች በታዋቂ ድርጅቶች እንደዚህ ፍላጎት እንደዋቸው ወደ አይን ባንኩ መጥተው እኛ በድርጅትም በግለሰብም በቤተሰብም የአይነ ባንኩ ጋር መጥተው ቃል መግባት ይቻላል እና እንደዛ አድርገው ሲገቡ ለእኛ የማነቃቂያ እንትን ይሰጣሉ። አንድ ታዋቂ ሰው መቶ የአይነ ባንኩ ጋር የአይነ ብሌኑን ለመለገስ ቃል ሲገባ በዛው በተያያዥ እኔ ከልደት እስከ ኅልፈቴ ድረስ በዙሪያ ያሉ ሰዎችን ለማስተማር ዝግጁ ነኝ። እኔ አስተምራለሁ ያስተምራለሁ ስለ ብሌን ልገሳ ባህል መዳበር የዙሪያ ያሉ ሰዎችን አሳምናለሁ እያለ ነው ቃል የሚገባውም። ምክንያቱም የአንድ ሰው አይን ብሌኑን ለመለገስ ቃል ገባ ማለት እሱ ህልፈት ሲያጋጥመው የሚለግሱት ቤተሰቦቹ ናቸው። የቃሉን እንዲፈጸም አሳምኖ ካልሄደ ለአይን ባንኩ ካላሳወቁት፣ አይን ባንኩ ደግሞ ሊያነስ አይችልም ማለት ነው። ቃል ቢገባም እንኳን ይህንን ስራዎች በቅድሚያ ሰርተው ማለፍ አለባቸው እና እነዚህን ነገሮች እዚች ላይ ትኩረት አድርገን እንሰራለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮች የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም፣ ደጋፊዎቹም መጥተው በአይን ባንኩ እኛ ከህልፈታችን በኋላ የአይን ብሌናችን እንለግሳለን በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ ሰላሳ እስከ ጳጉሜ ሁለት በነበረው ጊዜ ቃሌ የመግባት ስነ ስርዓት ነበር የመስሉ ይሄ ብዙ የማነቃቃት ስራ ሰርቷል ብለን እናስባለን። ሌሎችም እንደዚህ ከዚህ በፊት እነግዙ አድዋ ሮታሪ ክለብ የቅዱስ ጊዮርጊስ የስፖርት ክለብ ደጋፊዎች በግሩፕ የገቡ ናቸው። ኢትዮፒካሊንግ የሚባል የሬዲዮ ፕሮግራም አለ። እነዚህም እነሱ ሲገቡ እንደዚህ በግሩፕም በግለሰብም ታዋቂ ሰዎች ሲገቡ ሰውን የማነቃቃት ባህሪው ከፍተኛ ነው እና እንደሱ እየሰራን ያለ ነው። ወደፊት እንግዲህ ደግሞ ትንሽ ቻለንጅ እያደረገን ያለው ሰውም ቃል ለመግባት እንደ ምክንያት እያነሳ ያለው ሃይማኖትን ነው እና ሃይማኖት አባቶች ላይ እሱን ጠንከር ብለን እንሰራለን ብለን እናስባለን። የኮሮናው ምክንያት ይዞን ነው እንጂ እነሱ ላይ በደንብ እንሰራለን ብለን እናስባለን። ይህን ከሰራት ለኢትዮጵያ አይደለም ለአፍሪካም የምንጠቅም እንሆናለን ብለን የምናስበው እኛ እስካሁን ድረስ በእናንተ አገልግሎት ውስጥ ምን ያክል ሰዎች ተጠቃሚ እንደሆኑ ይንገሩኝ እስኪ የዚህ ዓመት ዳታ እንኳ እውነት ለመናገር በጣም የወረደ ነው ምክንያቱም የኮቪድ ምክንያት ያልሰራንባቸው ወሮች አሉ የተሰሩባቸው ወሮች በጣም ትንሽ ናቸው ታካሚዎች አይመጡም የሚለግስ ሰው የለም ዚህ አመት በጣም የወረደ ነው በአጠቃላይ ግን በአስራ ሰባት አመቱ ነው አይነ ባንኩ ከተቋቋመ አይነ ባንኩ ከተቋቋመ ጀምሮ ለሁለት ሺህ አራት መቶ ስልሳ ዘጠኝ ያክል ወገኖች ከብርሃናቸው እንድመለስ ማድረግ ተችሏል ማለት ነው ትንሽ ቁጥር ይመስልናል እንዲሁ ስናየው ኢትዮጵያ ውስጥ ካለው የህዝብ ቁጥር አንጻር በጣም አናሳ ይመስለኛል ለምንድን ነው ኢትዮጵያውያን በሚፈለገው መጠን ያልሰጡበት ምክንያት ምንድን ነው ብላችሁ ለማጣራት ለማጥናት ጥረት አድርጋችሁ ይሆን ምን ምላሽ አገኛችሁ እኛ እንግዲህ እስካሁን ባለን መረጃ መሰረት እንዲሁ በሚመጡም በጥያቄም በምናገኛቸውም አይን ብሌን የምንሰበስብባቸው መንገዶች በነገራችን ላይ አሁን ሆስፒታልን መሰረት ያደረገ የአይን ብሌን ስብሰባ መርሃ ግብር አለን። ትልቁና ዋናው ትንሽ እየተንቀሳቀሰም ያለው እሱ ነው። ይሄ ማለት ምን ማለት ነው? አንድ ሰው ታሞ ወደ ሆስፒታል ይሄዳል። ሆስፒታል በሄደበት ጊዜ ሕልፈት ሊያጋጥም ይችላል እና ለሚጨርሶ እንግዲህ ጥሪ ተደረገበት። ሕልፈት ካጋጠመው እዛ ሰው ጋር ቤተሰብ አባል ይኖራል ስለዚህ የቤተሰብ አባል ካለ አንድ ሰው ሕይወቱ ካለፈ በኋላ መብቱ ወደ ቤተሰብ አባል ስለሚሸጋገር ወይም ደግሞ ባል ወደ ሚስት ወደ ባል ስለሚሄድ ወይም የስጋ ዘመድ ካለ እዛ በአቅራቢ ያሉትን ሰዎች አማክረት ሁለት ሰዎች ከፈረሙልን የክልፈት ያጋጠመው ሰው ቃል ቢገባም ባይገባም እንዲነሳ ይደረጋል። ምክንያቱም እኛ ምን ብለን እናስባለን፣ ይሄ ቃል ያልገባው ሰውዬ ቤተሰቦቹ ግንዛቤው ኑሯቸው ካመኑበት ወይ ቦታ ላይመቸው ይችላል፣ ወይ ደግሞ ግንዛቤው ሳይኖረው ቀርቶ ሊሆን ይችላል። እንደዚህ እንደሚጠቅም ግንዛቤው ሳይኖረው ቀርቶ ነው ብለን ነው የምንደመድበው እና በዚህ ፈቃደኛ ካገኘን እና ቤተሰብ ከለገሰልን እናነሳለን። አሁን አሁን ትንሽ ይሻላል እንጂ በፊት እኛ አማካሪዎቻችን የኔ ቤተሰብ ህይወቱ አልፎ አንተ እንዴት እንደዚህ ታደርጋለህ እንደት ያይል ብለኝ ትጠይቀኛለህ ብሎ ዱላም የሚያነሳ ነበረ። ትንሽ አሁን ግንዛቤው የተሻለ ለውጥ አለው ከጊዜ ወደ ጊዜ። አንደኛውና ዋነኛው ምክንያት ሰዎች የሚያነሱት ሃይማኖትን ነው። ሃይማኖቴ አይፈቅድም፣ ይሄ ሃይማኖት የኔ እንዲሆን ነው የሚፈልገው እና በእኔ ሃይማኖት አይፈቅድም አለግስም ነው የሚሉትና እኛ ብንነግራቸው እኛ ብና ለማሳመን ብንሞክር የሃይማኖት አባቶች ስላልሆን በዘርፉ ያሉት የሃይማኖት አባቶች ቢያስተምሯቸው የተሻለ ነው ብለን ስላምን እነሱ ጋር ተቀራርበን ለመስራት እየሞከርን ነው። አሁን ያለ ነው እንጂ ዋናው ትልቁ ቻለንጅ ሃይማኖት ነው። ሌላኛው ግንዛቤ ማነስ ነው። እና ግንዛቤ ስለሌለው ነው እንጂ ማህበረሰቡ በዛ ዘርፍ ግንዛቤው ቢኖረው የማይለግስበት ምንም ምክንያት የለም ብለን ነው የምናስበው። አቶ ነጋ፣ ከመለያየታችን በፊት በቅርቡ እንግዲህ ፒስሪ ለተሰኘ የተጽዕኖ ፈጣሪዎች ሽልማት ተቋማችሁ መታጨቱም ተሰምተዋል። ይህ ሽልማት የአሜሪካ መንግስትም የሚሳተፍበት እንደሆነ ሰምተናል። ማህበረሰባዊ ተጠቃሚነትን ከፍ ለማድረግ ለጣሩ ተቋማት የሚሰጥ እንደሆነ ይታወቃል። ለዚህ ሽልማት መታጨታችሁ ለስራችሁ ያለው ፋይዳ ምንድን ነው? እንግዲህ ትልቅ ክብር ነው። በነገራችን ላይ አይነ ባንኩ ኛው በአፍሪካ ኳሊቲ ሰርቲፌድ የሚደረግ በየሁለት ዓመቱ ኳሊቲውን ኦዲት የሚደረግ አይነ ባንክ ነው። በአፍሪካ ውስጥ ከሰሀራ በታች ባሉ የአፍሪካ ሀገራት ደግሞ እንግዲህ የቅርብ ጊዜ የመጡ ካሉ አላውቅም። እስካሁን ድረስ እኛ እስከምናውቀው ድረስ ከሰሀራ በታች ምንም የአይነ ባንክ የለም ብለን ነው እያሰብን ያለ ነው። ከኢትዮጵያ አይነ ባንክ ውስጥ አፍሪካ ውስጥ ብዙ አይነ ባንኮች ተቋቁመዋል። ግን አቅማቸው ሳይችል ቀርቶ እንደዚህ ማህበረሰቡ ማሳመን ሳይችሉ ቀርተው የከሰሙ ብዙ አይነ ባንኮች አሉ። ትልቁ የአይን ባንክ የሚባለው ደቡብ አፍሪካ ያለው እንኳን የአይን ብሌን ከውጭ እያስመጣ ነው ንቅለ ተከላው የሚካሄደው ማለት ነው። ይህን የግንዛቤ መጠን ከፍ ያደርግልናል ብለን እናስባለን። ዓለም አቀፍ እውቅናችንም ከፍ ይልልናል ብለን እናስባለን። ለስራችን ጥሩ ነገር ነው። እኛም እንድንነሳሳ በደንብ እንድንሰራ የሞራልም ድጋፍ ይኖረናል እኛም የውስጥ መነሳሳት ይኖረናል ብለን እናስባለን። በእርግጥ የአይን ባንኩ ሰራተኞችም የቦርዱም ሁሉም በጣም በሞራል የሚሰራ ሰብአዊነት ተሰምቶት የአገልግሎቱም ሰብአዊ ስራ ስለሆነ ሁሉም በኃላፊነት የሚሰራ ነው። ንግ ከዚህ በላይ በደንብ ኃላፊነት ተሰምቶ እንዲሰራና እንዲመቃቃ ያደርገዋል ብለን እናስባለን። አቶ ነጋ ደምሴ የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ፣ ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንልት። እኔም አመሰግናለሁ። በአይን ብሌን ንቅለ ተከላ በተደረገላት በሰርጅኖቻችን በሐኪሞቻችን በቦርዱ በአይን ባንኩ ስም እኔም በጣም ላመሰግናቸው የዕለቱን አብይ ርዕስ ነበር። ቀደም ሲል የሰማችሁት ሀብታሙንና እንግዳውን አቶ ነጋደምስን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በነሐሴ ወር መጀመሪያ ላይ የተጀመረውና ሁሉም የተሰኘው ሀገር አቀፍ የኮቪድ-19 ምርመራ ዘመቻ ተጠናቋል። የጤና ሚኒስቴር አዘጋጅቶት የነበረው የአንድ ወር ዘመቻ ውጤትም በዛሬው ዕለት ይፋ ተደርጓል። የጤና ሚኒስቴር የሕዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ ባለፈው አንድ ወር ውስጥ 200 ሺ ሰው ለመመርመር ታቅዶ ከግማሽ ሚሊየን በላይ ህዝብ በመላው ሀገሪቱ መመርመሩን ገልጸዋል። በአጠቃላይ የዘመቻው ሂደትና ውጤት ዙሪያ ከዶክተር ተገኔ ጋር ቆይታ ያደረገችው ኤደን ገረመውናት ቀጥሎ ይቀርባል። በአንድ ወር ጊዜ ውስጥ በህብረተሰቡ ዘንድ በኮቪድ-19 ዙሪያ ያለውን ግንዛቤ ለማስፋትና በተቀናጀመ 17 ሚሊዮን ቤቶችን በመድረስ ከ200 በላይ ሰዎችን ለመመርመር አቅዶ የተጀመረው የሁሉም ዘመቻ ሙሉ ለሙሉ ከታቀደለት በላይ የሆነ አፈጻጸም ማስመዝገቡን የጤና ሚኒስቴር ይፋ አድርጓል። የሚኒስቴር መስሪያ ቤቱ የሕዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ኮቪድ-19 ወደ ሀገሪቱ ከገባበት ጊዜ ጀምሮ ዘመቻው እስከጀመረበት ድረስ በነበሩት ጥቂት ወራቶች 468 ሺህ ሰዎችን ብቻ መመርመር የተቻለ መሆኑን ጠቅሰው በአንድ ወር ጊዜ ውስጥ ግን 575 ሺህ ሰዎችን መመርመር መቻሉን አስታውቀዋል። አንፓርት ላይ መጀመሪያ ይህን ዘመቻ ስንጀምር አራት መቶ ስልሳ ስምንት ሺህ ሰዎች ነበር ለዚህ ለኮቪድ አስራ ዘጠኝ ምርመራ ያደረጉት። እንግዲህ ይሄ ኮቪድ ከተከሰተ ጊዜ ጀምሮ ያለው በሙሉ የሚያጠቃልል ነው። ከዘመቻው ጋር ተያይዞ ደግሞ አምስት መቶ ሰባ አምስት ሺህ ሰዎችን መመርመር ችለናል። ይሄ በፊት ከነበረው አምስት ፐርሰንት ድርሻ ይይዛል። ይሄ እንግዲህ በአንድ ወር ዘመቻ የተገኘ ነው ከምርመራ ጋር ስናይና በአጠቃላይ ደግሞ በፊት የነበረውና የአሁኑን ስንደምር በዘመቻ ውስጥ ከነሀሴ ሰላሳ ብቻ ከአንድ ሚሊዮን በላይ ሰዎችን መመርመር የተቻለበት ሁኔታ ፈጥሮልናል። ይሄ ትልቅ እድል ነው ብለን ማሰብ እንችላለን። ከግንዛቤ መፍጠር እና ቸልተኝነትን ከመቀነስ ህብረተሰቡም እንደገና ራሱን እንዲያይ እያንዳንዱ ዜጋ በተለይም ደግሞ ተጋላጭ የሆኑ ተሳክቶች ላይ ትኩረት በመስጠት የግንዛቤ የመስጠት የማስተማር በቤተሰብ ደረጃ እንዲሁም በአባወራ በቤት ደረጃ ወሪቷ ውስጥ ካሉ ወረዳዎች እስከ ሰማንያ ፐርሰንት በላይ እንደርሳለን ብለን ነበር ያልቀን ነው። በዘመቻው የመጨረሻ ሪፖርት የሚያሳየው ካሉት ከአንድ ሺ ሁለት መቶ አካባቢ የሚሆኑ ወረዳዎች ውስጥ አንድ ሺ ዘጠና ስድስት ወረዳዎች ማድረስ ተችሏል። ይህም እንዲህ የሚያሳየው ከእቅዳችን በላይ ማሄዳችን የሚያሳየው። ዶክተር ተገኔ ረጋሳ ከሪፖርቱ ውጤት በመነሳት ቫይረሱ በመላው ሀገሪቱ በሚገኙ የክልል ከተሞች መሰራጨቱን ገልጸው በተለይም ደግሞ በአዲስ አበባ ኦሮሚያና ትግራይ ላይ ባሉ ከፍተኛ እንቅስቃሴዎች ምክንያት የቫይረሱ ስርጭት አስከፊ መሆኑንም ይገልጻሉ። በዚህ ዘመቻ አንዱ ትልቅ ውጤት የተገኘበትና ሀገራዊ ስዕልን ሊያሳይ የሚችል ሪፖርት ተገኝቶበታል። ይህም አዲስ አበባ ብቻ ሳይሆን በሁሉም የሀገሪቱ አካባቢዎች፣ በሁሉም ክልሎች፣ በሁሉም ዞኖች ቫይረሱ ትቦ ውስጥ የተሰራጨ መሆኑን ነው ያረጋገጥንበት። በዚህ ዘመቻ ከክልል ክልል ይለያያል። አዲስ አበባ አሁንም ቢሆን በቀዳሚነት ነው ያለው። ከስርጭቱ አንጻር አጠቃላይ የወጣ ያለው ሪፖርት የሚያዘው ሰው ቁጥርም ስናይ እንዲሁም ደግሞ ሌሎች የሞቱንም ሌላውንም ስናይ አዲስ አበባ ቀዳሚ ደረጃ ይዘዋል። ሌሎች በዚህ በተለይ በዘመቻው ጋር ተያይዞ ያለውን አጠቃላይ መረጃ ደግሞ ስናይ በቁጥር ደረጃ ስናይ ደግሞ ከበፊቱ መጨመሩን የሚያሳዩ ክልሎች አሉ። ለምሳሌ ኦሮሚያ ጨምረዋል። ትግራይን በተመሳሳይ መልኩ ጨምረዋል። ለይቶ ማቆያም በተመለከተም የሁሉም ዘመቻ ሪፖርት አብዛኞቹ ማቆያዎች መሙላታቸውን ያመላከተ መሆኑን ዶክተር ተገኔ በመጥቀስ ያለው አማራጭ በሽታው ጽኑ ያልሆነባቸውን ግለሰቦች በቤታቸው እንዲያርፉ ማድረግ መሆኑንም ያስረዳሉ። አዲስ የተገኙ ጥናቶች በበሽታው ተይዘው የሚያገግሙ ሰዎች የበሽታ የመከላከል አቅማቸው አነስተኛ መሆኑን በማመላከት ሕብረተሰቡ እንዳይዘናጋም ያሳስባሉ። ለይቶ ማቆያዎች የሚሆኑ ለይቶ ማከሚያ ማዕከላት እየሞሉ እንደሚሄዱ ምንም ጥያቄ የለም። ምክንያቱም የቫይረሱ ስርጭት እየተስፋፋ ስለመጣ ከዚሁ ጋር ተያይዞ የሞላበት አካባቢ ወደ መሙላት ደረጃ የደረሱ ቦታዎችም እንዳሉ ሪፖርታችን ያሳያሉ። እንደዚህ ደግሞ ማሻሻያዎችን የተደረጉት በተለይም ደግሞ የቤት ላይ የመጣቀም ክትትል የማድረግ ቅድሚያ ተሰጥቷቸው የበሽታ ምልክት ታይቶባቸው የህመም ምልክትን የሚያሳዩ ሰዎች ወደዚህ ማዕከላት እንዲገቡ የማድረግ ሌሎች ግን ቫይረሱ ስለተገኘባቸው ብቻ ከዚያ መጀመሪያ አካባቢ ላይ ወደ ሕክምና ተቋማትና ወደ ለይቶ ማቆያ ይገቡ የነበረው በተለይም መስፈርቱን የሚያማሉ ቤታቸው ላይ መቆየት የሚችሉ እና ራሳቸውን አግሎ ለሌሎቹ ቫይረሱን ሳያስተላልፉ ቤት መቆየት እንዲችሉና ክትትል ተደርጎላቸው እኒ የጤና እክል ደግሞ ካጋጠማቸው ወደ ሕክምና ተቋማት እንዲሄዱ ያደረግ ነው። በዚህ መልኩ እየሰራንበት ነው ያለ ነው። ከመሙላት አንጻር ግን ቫይረሱ ስርጭት ከዚህ የጨመረ ከሄደና በውሽታዊ የሚያዙ ሰዎች የመያዝ ብቻ በጽኑ እንኳን ራሱ ከፍ እያለ የመጣበት ሁኔታ ስላለ ይሄ አሳሳቢ ነው። ለዛም ነው በዋናነት ህዝባችን ምንም ሳይዘናጋ ይህን በሽታ መከላከልና መቆጣጠር የጥንቃቄ እርምጃዎችን እንዲወስድ እያሳሰበ ያለ ነው። ሪፖርቶች፣ ጥናቶች የሚያሳዩት ይህ በሽታ ወደ ነ ያገግሙ የሚመጡ ሰዎች ለወደፊት ለተለያዩ የጤና እክሎች ሊያጋጥሟቸው እንደሚችል መረጃዎች ይበጡ ነው። እነ ካንሰር ቤት ፓርማም የደም ግፊት እና የተለያዩ ጠቱ እንደሚችሉ ጥናቶች ያሳያሉና አደገኛ እንደሆነ ተገንዝበን ራስን መጠበቅ፣ አካባቢ መጠበቅ፣ ቤተሰብን መጠበቅ፣ ብሮም ሀገርን መጠበቅ ዶክተር ተገኔ ሲያጠቃልሉም አዲሱ ዓመት ዘመድና ወዳጅ የሚሰባሰብበት መሆኑን በማስታወስ ህብረተሰቡ በገበያና በሃይማኖት ቦታዎች ላይ ፊት መሸፈኛ ጭንብሎችን በማድረግና ና እንዲሁም በተቻለ መጠን የእጅ ንጽህናውን በመጠበቅ ራሱን ከበሽታው እንዲጠብቅ ከመልካም የበዓል ምኞት ጋር መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን እናመሰግናለን እያለቀ ያለው 2012 በርካታ ጥሩና መጥፎ አሻራዎችን ትቶ እያለፈ ነው። የህዳሴ ግድቡ ውሃ መያዝ መጀመሩና፣ ከዛ ጋር ተያይዞ የተንጸባረቀው የህዝብ አንድነት፣ የጠቅላይ ሚኒስትሩ የኖቤል ሽልማት፣ እንዲሁም የኮሮና ቫይረስ መከሰትን ተከትሎ አቅም የሌላቸውን ከመደገፍ አንጻር የታየው ርብርብ በበጎ ጎኑ ሲነሳ፣ ግጭቶች፣ የዜጎች ሞትና መፈናቀል የፖለቲካ አለመረጋጋቱ የኑሮ ውድነቱና የኮሮና ቫይረስ መዛመት ደግሞ ዜጎችን የፈተኑ ችግሮች ነበር ተብለዋል። አዲስ ቸኩል የድሬዳዋና የሀረር ከተማ ነዋሪዎችን አነጋግሮ የሚከተለውን አጠናቅሯል። አቶ እንድሪያስ ታረቀኝ ይባላሉ። በድሬዳዋ ዩኒቨርሲቲ የሕግ መምህር ናቸው። እርሳቸው አንኳር ናቸው የሚሏቸውን የ2012 በጎና መጥፎ ጎኖች ይጠቅሳሉ። እንደ እርሳቸው አባባል የአባይ ግድብን መሙላት መጀመራችንና በዚህ ሂደትም ዜጎች በጋራ መቆማቸው በ2012 ከታዩ በጎ ነገሮች መካከል ይጠቀሳል ይላሉ። የኮሮና ቫይረስ ሲከሰት አቅም የሌላቸውን በመደገፍ ረገድ መንግሥት በጥሩ ኃላፊነት ግዴታው እንደተወጣ ጭምር ነው የሚናገሩት። በዚህ ሂደት የታየው የዜጎች ርብርብም በጥሩ ጎኑ ያነሱታል። ሆኖም እንዳቶ እንድሪያዝ ሁለት ሺህ አስራ ሁለት ሌሎች አሉታዊ መልኮችም ነበሩት። ሁለት ሺህ አስራ ሁለት ላይ በጣም ደግሞ ያጋጠሙ ችግሮች የመጀመሪያው ሴኪሪቲ ነው። የዜጎች ወጥቶ የመግባት ችግር በዋናነት የሰማኒያ ስድስት ዜጎች፣ ከዛም በፊት ደግሞ በተለያዩ አካባቢዎች የዜጎች መፈናቀል፣ ቤኒሻንጉልም ሊሆን ይችላል፣ ኦሮሚያ ውስጥም ሊሆን ይችላል፣ በአማራ ክልልም እንደዛው ቅማንት ምናምን የሚባሉ ኬዞች ግጭቶች፣ ነበሩ። የማይካዱ ግጭቶች እነዛ ግጭቶች የሰው ሕይወት እንዲጠፋ አድርገዋል። ያ በጣም በወረስ ኬዝ ሴናሪዮ የማየው ነው። ሁለት ሺ አስራ ሁለት ተፈጸመ ብዬ የምወስደው ነው። ሌላኛው እንደሚታወቀው ኮቪድ መምጣቱ። ኮቪድ መምጣቱ ራሱ ከቦታ ቦታ መንቀሳቀስ መብታችንን ከቦታ ቦታ ኢቨን ሰላምታችንን እስከመለወጥ የደረሰ ችግር ነው እና ያንን እንደ ችግር ልወስደው እችላለሁ። ግን አሁን በቅርቡ ደግሞ ኦሮሚያ ውስጥ የተፈጠረው ችግር አጫሉ ከሞተ በኋላ የዜጎች መሞት በጣም የሚያሳዝን ሁኔታ ነው። በሀረማያ ዩኒቨርሲቲ መምህርና በድሬዳዋ ከተማ በምታበረከተው የበጎ ፈቃድ አገልግሎት በአሜሪካ ኤምባሲ እውቅና የተሰጣት ወይዘሮ ዘቢም ሙሰማም ከፖለቲካ አንጻር የሚያስከፉ ነገሮችን ሁለት ሺህ አስራ ሁለት ላይ አይተናል ትላለች እና በአመዛኙ ለውጥ የሚባለው የፖለቲካው ስርአት ኮንፊውዥን የፈጠረበት ሁኔታ አለ። አንዳንዶችን ግራ ያጋባ፣ አንዳንዶች ተስፋ ይሰጠ፣ አንዳንዶች ተስፋ ያስቆረጠ፣ ያው በባህሪ ፖለቲካ ሁሉም ሰው ሊያስደስት አይችልም። ግን እንደ ሀገር ስታየው በጣም ብዙ ሰው ያለቀበት ፍራስትሬሽን በጣም የነበረበት ተስፋ መቁረጡ በጣም ተስፋ መቁረጡ ሁላችንንም ማለት ነው። ያው የራሴንም ስነግረን ኢቨን አሁን እራሱ ለምሳሌ የሆነ ቦታ የስራ አጋጣሚ ቢወስደኝ ይሄዳለ ወይ ብለ ለመወሰን የምትፈራበት ሲቹዌሽን እና እውነቱ ምኑ ጋን ያለው ብለን የምጠራጠርበት አይነት ሲትዌሽን ነው ሀገሬ ላይ ያለው ነገር፣ ምክርክርና የሰላሙ ነገር። በሌላ በኩል እንደ ሀገር ያው ተስፋ የሚሰጡ ነገሮች ይሄ የምታያቸው ግን ደግሞ ሰው ላይ ያለመሰራቱ ደግሞ አሳሳቢ ነው። ኖርማል ያው ቁስ ቁስ ነው ያው ሀገር ማለት ሰው አይደለም። እና ያው ሰው ላይ አልተሰራም እና ያ ነገር ትንሽ እንዴት ነው ግን ይሄ እነዚህ ፕሮጀክቶች ሀንድል ማድረግ የሚችል ጭንቅላቶች ሳይፈጠሩ ፕሮጀክቶቹ ቢሰሩ ቢያልቁ ምን ዋጋ አለው? ልክ እንደ ድሬዳዋ ዩኒቨርሲቲ አቶ አንድሪያስ ሁሉ ወይዘሮ ዘቢብም እውቅና ባገኘችበት የበጎ ፈቃድ አገልግሎት ብሩ ነገር አለ ባይነች ሁለት ሺ አስራ ሁለት ላይ ኮሮና ኦፍኮርስ መጥፎ ክስተት ነው። በምን ሲችዌሽን ግን መጥፎ ቢመስልም ራሱ ጥሩ ይዞ ያመጣቸው ነገሮች አሉ። ኖርማሊ ማለት ነው ምንድነው ካለው መጠላለፍ ካለው የብሄር የዘር ክፍፍል አለ እያልክ ደግሞ አንዱ ብሄር አንዱ ሲረዳ ስታይ ለካ ነገር ውሸት ነው እንደ የምትልበት ነገር ሁሉም ወጣቶች ሁሉም ሰው ባለው አቅም ሁሉ የተቸገረውን በኩል አይን እያየ በኩል አይን እያደረገ ለመድረስ ሰውነትን በማስቀደም ማለት ነው ሰብአዊነትን በማስቀደም ለመድረስ ወጣቱ ሁሉም አቅሙ የሚችለው በሚችለው ማህበረሰቡ ድጋፍ የሚፈልጉትን ለመርዳት የተደረገ የነበረው ተነሳሽነት እጅግ ገራሚ ነው። የሐረር ከተማ ነዋሪው አቶ አብዲ ሀሰንም ሀገሪቱ በሁለት ሺ አስራ ሁለት ክፉውንም በጎውንም አስተናገዷን ይናገራሉ። ጥሩ ከሚሉት ይጀምራሉ አባይ ላይ ያን ያህል መስዋዕትነት የከፈልንበት የጋራ ጉዳያችን የሆነው ሞሌት መጀመሩ እኔ ከፍተኛ የሆነ እርካታን ፈጥሮናያን የሁለት ሺህ አስራ ሁለት ይሄ እያለቀ ያለው ዓመት ከፍተኛ ስኬታችን ነው። ሌላ እኔ እንደ ጠንካራ ጎኖች ይሄን ኢኮኖሚካሊ እንግዲህ ብዙ ነገሮች ቢሆኑም እንደ ጠንካራ ጎኖች ሌላው ማነሳው ዊሊንግነሱ በመንግስት ጎን ነበረ ዕቅዶችን መውጣታቸው ከተቃራኒ ፖለቲካ ሀይሎች ጋር የመደራደር ፍላጎት ማሳየቱ መነሳሳት መኖሩ በሁለት ሺህ አስራ ሁለት እንግዲህ ከፍተኛው ነገር ያው የኖቤል ሽልማቱማ እሱ በተግባር ሊገለጽ ይገባል በሀገራችን ላይ ማለት ነው ይህ ነገር ዕዳ ነው ግን ሌሎች ችግሮችም ነበሩ ባይ ናቸው አቶ አብዲ ስፔሻሊ የለውጥ ሀይሉ ስልጣን ከያዘ በኋላ ብዙ በጣም ብዙ ተስፋዎች ነበሩ በማህበራዊ በኩል አሁን ኢኮኖሚካሊ ይመስለኛል እኔ። የዚህ የፖለቲካው አለመረጋጋት ከፍተኛ የኢኮኖሚና ማህበራዊ ጫናዎችን በሀገራችን ላይ ያስከትሏል እና ለምሳሌ አሁን ብናነሳ እንደ ዓለም አቀፍ ራሱ ብናይ የዚህ የኮቪድ ስፔሻሊ ኮቪድ አሁን በእኛ ላይ ድህነትን ነው ያመጣ ከበሽታው ባለፈ ከፍተኛ የሆነ ቀውስን ያስከተለው። ሶስቱ ማስተያየት ሰጪዎች በቀጣይ ምን መደረግ አለበት በሚለው ላይ የሚሉት አላቸው። አቶ እንድሪያስ ተካሌ በ2013 ይደረጋል ብለው የሚጠብቁት ሀገራዊ ምርጫ በሰላም እንዲጠናቀቅና የህግ የበላይነትና አብሮነትን የሚያጠናክሩ ሌሎች እርምጃዎችም እንዲወሰዱ ይመክራሉ። የበላይነት የሚለው ነገር በጣም ሲሪየስ። አሁንም ዜጎች ከቦታ ቦታ የመንቀሳቀስ መታቸው እንዲጠበቅ መንግስት ተገቢውን ጥረት ማድረግ አለበት የሚል እምነት አለኝ እንደ እንደ ግለሰብ በዛ ደረጃ ጠንካራ የሆነ አቋም ነው ያለኝ። ያ ማለት ደግሞ መንግስት ደግሞ ከሚገባው በላይም ደግሞ እርምጃ ይወስድ ሊወስድ ይገባልም የሚል እምነት የለኝም። ከገቢውን ጥንቃቄ በማድረግ መወሰድ ያለበትን እርምጃ ወስዶ፣ ያ ማለት በጣምም ደግሞ ሂዩማን ራይት አቢውስ ሳይመጣ ወይም የሰበብ ጥሰት ሳይፈጥር የዜጎችን ወጥተው የመግባት መብታቸው ማስከበር እንዲሁም የህግ የበላይነትን የማስከበር ኃላፊነቱን በ2013 እንዲሁ ቢቀጥል ዜጎች መተባበራቸው አሁን ያለው መተባበርም ወደፊት ቢቀጥል። ወይዘሮ ዘቤ ሞሰማም የአቶ እንድሪያስን ሀሳብ ይጋራሉ። ብሔርተኝነት ቢለዝብና ሰውነት ብናስቀድም ይላሉ። ማችን አስፈርቶናል። የምር አሁን እኔ የማምነው በሰውነት ነው። ዘር ሳይኖረኝ ቀርቶ አይደለም። ይሄ የተከፋፈለ የዘር ፖለቲካ በጣም አንዳንዶች እንዲህም ሲባል ላይወዱት ትችላሉ። እንዲ ኢቨን ብዬ በማለት ይሆን ዘሬን ከመናቀው ከመጥላት አይደለም ግን ሰውነት ይቀድማል፣ ከምንም ነገር በላይ ስታንዳርድ አያስፈልገውም። ሰው መሆን በቂ ስለሆነ ማለት ነው። የሀረሩ አቶ አብዲ ሀሰን በበኩላቸው በፌዴራል መንግስትም፣ በትግራይም፣ በኦሮሚያም ሆነ በሌሎቹ አካባቢዎች የሚስተዋሉትን የሀገሪቱን ውስብስብ ችግሮች በሁሉ አቀፍ ውይይት መፍታት አለብን ባይ ናቸው። እዛ ቦታ ላይ ጥሩ አይደለም። ያጠፉት ነገሮች ካሉ በህግ ይጠየቃሉ፣ ጥፋተኛ ካለ ማለት ነው። ነገር ግን አሁን እቺን ሀገር ከማረጋጋት አንጻር ድርድር መቅደም አለበት። ድርድር ኔጎሽየት መነጋገር አለብን። ቅድም ብያለሁ፣ እኔ ክፍተቶች ይሄ ናቸው። ነገሮችን ማጦዝ የለብንም። የተገባልን ተስፋ እስቲ መለስ ብለን እንየው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን የነገ ሰው ይበለን። መልካም ምሽት ሁሌም